ኦሪት ዘሌዋውያን ምዕራፍ ሃያ ስድስት እኔ እግዚአብሔር አምላካችሁ ነኝና ለእናንተ ጣዖት አታድርጉ። የተቀረጸ ምስል ወይም ሐውልት አታቁሙ፣ ትሰግዱለትም ዘንድ በምድራችሁ ላይ የተቀረጸ ድንጋይ አታኑሩ። ሰንበታቴን ጠብቁ፣ መቅደሴንም ፍሩ፣ እኔ እግዚአብሔር ነኝ። በሥርዓቴ ብትሄዱ ትእዛዛቴንም ብትጠብቁ ብታደርጉትም ዝናባችሁን በወቅቱ አዘንባለሁ፣ ምድሪቱም እህልዋን ትሰጣለች፣ የሜዳም ዛፎች ፍሬያቸውን ይሰጣሉ። የእህሉም ማበራየት በእናንተ ዘንድ እስከ ወይኑ መቁረጥ ይደርሳል፣ የወይኑም መቁረጥ እስከ እህሉ መዝራት ይደርሳል። እስክትጠግቡም ድረስ እንጀራችሁን ትበላላችሁ፣ በምድራችሁም ላይ በጸጥታ ትኖራላችሁ። በምድራችሁም ላይ ሰላምን እሰጣለሁ፣ ማንም ሳያስፈራችሁ ትተኛላችሁ። ክፉዎችንም አራዊት ከምድራችሁ አጠፋለሁ። ሰይፍም በምድራችሁ ላይ አያልፍም። ጠላቶቻችሁንም ታሳድዳላችሁ፣ በፊታችሁም በሰይፍ ይወድቃሉ። ከእናንተም አምስቱ መቶውን ያሳድዳሉ፣ መቶውም አሥሩን ሺህ ያሳድዳሉ። ጠላቶቻችሁም በፊታችሁ በሰይፍ ይወድቃሉ። ፊቴም ወደ እናንተ ይሆናል። እንድታፈሩም አደርጋችኋለሁ፣ አበዛችሁም አለው። ቃል ኪዳኔንም ከእናንተ ጋር አጸናለሁ። ብዙ ጊዜም የተቀመጠውን አሮጌውን እህል ትበላላችሁ፣ ከአዲሱም በፊት አሮጌውን ታወጣላችሁ። ማደሪያዬንም በእናንተ መካከል አደርጋለሁ። ነፍሴም አትጸየፋችሁም። በመካከላችሁም እሄዳለሁ። እኔም አምላክ እሆናችኋለሁ፣ እናንተም ሕዝቤ ትሆናላችሁ። ባሪያዎች እንዳትሆኗቸው ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። የባርነታችሁን ቀንበር ሰብሬአለሁ፣ ቀና ብላችሁ እንድትሄዱ አደርጋችኋለሁ። ነገር ግን ባትሰሙኝ፣ እነዚህንም ትእዛዛት ሁሉ ባታደርጉ፣ ሥርዓቴንም ብትንቁ፣ ትእዛዛቴንም ሁሉ እንድታደርጉ ቃል ኪዳኔንም እንድታፈርሱ፣ ነፍሳችሁ ፍርዴን ብትጸየፍ፣ እኔም እንዲህ አደርግባችኋለሁ ፍርሃትን። ክሳትንም ዐይናችሁንም የሚያፈዝዝ ሰውነታችሁንም የሚያመስን ትኩሳት አወርድባችኋለሁ። ዘራችሁንም በከንቱ ትዘራላችሁ ጠላቶቻችሁ ይበሉታልና። ፊቴንም አከብድባችኋለሁ በጠላቶቻችሁም ፊት ትወድቃላችሁ። የሚጠሏችሁም ይገዙአችኋል። ማንም ሳያሳድዳችሁ ትሸሻላችሁ። እስከዚህም ድረስ ባትሰሙኝ ስለ ኀጢአታችሁም በቅጣታችሁ ላይ ሰባት እጥፍ እጨምራለሁ። የኃይላችሁንም ትዕቢት እሰብራለሁ። ሰማያችሁንም እንደ ብረት፣ ምድራችሁንም እንደ ናስ አደርጋለሁ። ጒልበታችሁም በከንቱ ያልቃል፣ ምድራችሁም እህልዋን አትሰጥም፣ የምድርም ዛፎች ፍሬአቸውን አይሰጡም። በእንቢተኝነትም ብትሄዱብኝ፣ ባትሰሙኝም እንደ ኀጢአታችሁ መጠን በመቅሰፍት ላይ ሰባት እጥፍ እጨምራለሁ። በመካከላችሁም የምድርን አራዊት እሰድዳለሁ፣ ልጆቻችሁንም ይነጥቃሉ፣ እንስሶቻችሁንም ያጠፋሉ፣ እናንተንም ያስነሳሉ፣ መንገዶቻችሁም በረሃ ይሆናሉ። እስከዚህም ድረስ ባትቀጡ፣ በእንቢተኝነትም ብትሄዱ፣ እኔ ደግሞ በእንቢተኝነት እሄድባችኋለሁ፣ ስለ ኀጢአታችሁም ሰባት እጥፍ እመታችኋለሁ። የቃል ኪዳኔንም በቀል ይበቀልባችሁ ዘንድ ሰይፍ አመጣባችኋለሁ ወደ ከተማችሁም ትሰበሰባላችሁ ቸነፈርንም እሰድባችኋለሁ በጠላትም እጅ አሳልፌ እሰጣችኋለሁ የእህላችሁንም ድጋፍ በሰበርኩ ጊዜ አስር ሴቶች እንጀራቸውን በአንድ ምጣድ ይጋግራሉ በሚዛንም መዝነው እንጀራችሁን ይመልሱላችኋል በበላችሁም ጊዜ አትጠግቡም እስከዚህም ድረስ ባትሰሙኝ በእምቢተኝነት ብትሄዱብኝ እኔ ደግሞ በቁጣ እሄድባችኋለሁ፣ ስለ ኃጢአታችሁም ሰባት እጥፍ እቀጣችኋለሁ። የወንዶች ልጆቻችሁንም ሥጋ ትበላላችሁ፣ የሴቶች ልጆቻችሁንም ሥጋ ትበላላችሁ። የኮረብታ መስገጃዎቻችሁንም አፈርሳለሁ፣ የፀሐይ ምስሎቻችሁንም አጠፋለሁ፣ ሬሳችሁንም በጣዖቶቻችሁ ሬሶች ላይ እጥላለሁ፣ ነፍሴም ትጸየፋችኋለች። ከተሞቻችሁንም ባድማ አድርጋለሁ፣ መቅደሶቻችሁንም አፈርሳለሁ። መልካሙንም መዓዛችሁን አላሸትትም። ምድሪቱንም የተፈታች አደርጋለሁ የሚቀመጡባት ጠላቶቻችሁም በእርሷ የተነሣ ይደነቃሉ። እናንተንም ከአሕዛብ መካከል እበትናችኋለሁ ሰይፍንም አስመዝዝባችኋለሁ። ምድራችሁም የተፈታች ትሆናለች፣ ከተሞቻችሁም ባድማ ይሆናሉ። በዚያም በተፈታችበት ዘመን ሁሉ እናንተም በጠላቶቻችሁ ምድር ሳላችሁ ምድሪቱ ሰንበት በማድረጓ ትደሰታለች። በዚያም ጊዜ ምድሪቱ ታርፋለች፣ ሰንበትንም በማድረጓ ትደሰታለች። እናንተ ተቀምጣችሁባት በነበረ ጊዜ በሰንበቶቻችሁ አላረፈችም ነበርና በተፈታችበት ዘመን ሁሉ ታርፋለች። በጠላቶቻቸውም ምድሮች ሳሉ ከእናንተ ተለይተው በቀሩት ላይ በልባቸው ድንጋጤ እሰድድባቸዋለሁ። በነፋስም የምትንቀሳቀስ የቅጠል ድምፅ ታሸብራቸዋለች። ከሰይፍ እንደሚሸሹ ይሸሻሉ፣ ማንም ሳያሳድዳቸው ይወድቃሉ። ማንም ሳያሳድዳቸው ከሰይፍ እንዲሸሹ እርስ በርሳቸው ይሰነካከላሉ። እናንተም በጠላቶቻችሁ ፊት መቆም አትችሉም። በአሕዛብ መካከል ታልቃላችሁ፣ የጠላቶቻችሁን ምድር ትውጣችኋለች። ከእናንተም ተለይተው የቀሩት በጠላቶቻቸው ምድር ላይ በኃጢአታቸው ይከሳሉ በአባቶቻቸው ኀጢአት ደግሞ ከእነርሱ ጋር ይከሳሉ። በእኔም ላይ በእንቢተኝነት ስለ ሄዱብኝ የበደሉኝን በደል ኀጢአታቸውንም የአባቶቻቸውንም ኀጢአት ይናዘዛሉ። እኔም ደግሞ በእንቢተኝነት ሄድሁባቸው፣ ወደ ጠላቶቻቸውም ምድር አገባኋቸው። ነገር ግን በዚያን ጊዜ ያልተገረዘው ልባቸው ቢዋረድ የኀጢአታቸውንም ቅጣት ቢቀበሉ እኔ ለያዕቆብ የማልሁትን ቃል ኪዳኔን አስባለሁ፣ ደግሞ ለይስሐቅና ለአብርሃም የማልሁትን ቃል ኪዳኔን አስባለሁ፣ ምድሪቱንም አስባለሁ። ምድርም ከእነርሱ መጥፋት የተነሣ ባዶ ትቀራለች፣ እነርሱም ሳይኖሩ በተፈታችበት ዘመን ሰንበት በማድረግዋ ትደሰታለች። ፍርዴንም ስለ ናቁ ነፍሳቸውም ሥርዓቴን ስለ ተጸየፈች የኀጢአታቸውንም ቅጣት ይሸከማሉ። ነገር ግን እኔ እግዚአብሔር አምላካቸው ነኝና እነርሱ በጠላቶቻቸው ምድር ሳሉ እስካጠፋቸው ድረስ ከእነርሱም ጋር ያለኝን ቃል ኪዳን እስካፈርስ ድረስ አልጥላቸውም አልጸየፋቸውምም። እኔ አምላካቸው እሆን ዘንድ አሕዛብ እያዩ ከግብፅ ምድር ያወጣኋቸውን የአባቶቻቸውን ቃል ኪዳን ስለ እነርሱ አስባለሁ። እኔ እግዚአብሔር ነኝ። እግዚአብሔርም በእርሱና በእስራኤል ልጆች መካከል በሲና ተራራ ላይ በሙሴ እጅ ያደረጋቸው ሥርዓቶችና ፍርዶች ሕግጋትም እነዚህ ናቸው።